ወደ ዝርዝር ዜናዎቹ ከማለፋችን በፊት ረዕሰ ዜናዎቹን እናስቀድማለን። የዘንድሮ የአውስትሬልያ በጀት ተረፈ ፈሰስ ጉድለት እንደሚኖረው ተመለከተ። የፌዴራል ተቃዋሚ ቡድኑ የግብር ቅናሽን የምርጫ አጀንዳው ለማድረግ ከውሳኔ ላይ አለመድረሱን ገለጠ። ጃክ ድሬፐር ሆልገር ሩኔን ረታ የሚሉት ግንባር ቀደም ረዕሰ ዜናዎቻችን ናቸው። በጅሮንድ ጂም ቻልመርስ የዘንድሮው በጀት የተረፈ ፈሰስ ጉድለት እንደሚኖረው አስታወቁ። ይሁንና ጉድለቱ ሌበር ከወረሰው የተረፈ ፈሰስ ጉድለት በጣሙን አነስተኛ ነው ሲሉ አክለው ገልጠዋል። ሌበር ፓርቲ በትረ መንግስቱን ከጨበጠባቸው 2022 አንስቶ ሁለት ተከታታይ የፋይናንስ ዓመታት ተረፈ ፈሰስ በበጀቱ አስመዝግቧል። ዶክተር ቻልመርስ የሁለቱ ተከታታይ የበጀት ዓመት ተረፈ ፈሰሶች ኃላፊነት የተሞላው የምጣኔ ሀብት አስተዳደር ውጤቶች ናቸው ሲሉ አስገንዝበዋል። በጅሮንድ ጂም ቻልመርስ አውስትራሊያውያን ሰሞኑን ይፋ በሚሆነው የፌዴራል በጀት ላይ ያላቸውን ከፍ ያለ እሳቤ መጠነኛ እንዲያደርጉም ከወዲሁ አሳስበዋል። ሳይክሎን አልፍሬድ ኩዊንስላንድና ኒው ሳውዝ ዌልስ ላይ ያደረሰውን ጒድለት ተከትሎ የአንድ ነጥብ ሁለት ቢሊዮን ዶላር ማቋቋሚያ በመካተቱ ማርች 25 በሚቀርበው በጀት ላይ ሳይክሎን አልፍሬድ በሦስት ወራቱ የምጣኔ ሀብት እድገት ላይ አንድ አራተኛ ፐርሰንት ነጥብ እንደሚቀንስና የዋጋ ግሽበት ላይም ተጽዕኖ እንደሚፈጥር ተመልክቷል። ይፋ አሃዙ ነገ ማክሰኞ ማርች 18 በጅሮንድ ቻልመርስ በሚያደርጉት የቅድመ በጀት ንግግር ላይ ይመለከታል። የፌዴራል መንግሥቱ ለአስቸኳይ መልሶ ማቋቋሚያ የሚውል 30 ሚሊዮን ዶላር ወጪን ከኩዊንስላንድ መንግሥት ጋር በመሆን እንደሚሸፍን ገልጧል። ይህ በእንዲህ እንዳለም በሳይክሎን አልፍሬድ ሳቢያ በሺዎች የሚቆጠሩ አሳዎች በሰሜናዊ ኒው ሳውዝ ዌልስ ሪችመንድ ወንዝ ላይ ሞተው መገኘታቸውም ተነግሯል። ተጨማሪ የሞቱ አሳዎች ቁጥር እንደሚጠበቅም ተጠቁሟል። የተቃዋሚ ቡድን መሪ ፒተር ዳትን የሊብራል ናሽናልስ ቅንጅት በፌዴራል ምርጫ አጀንዳ ውስጥ የግብር ቅናሽን ለማካተት እስካሁን ከውሳኔ ላይ እንዳልደረሱ ገለጡ። አቶ ዳተን የግብር ቅናሽን በምርጫ አጀንዳነት ለማካተትና ለማካተትና ላለማካተት ማርች 25 ይፋ የሚሆነውን የዘንድሮ በጀት ተከትለው ከውሳኔ ላይ እንደሚደርሱና የግብር ቅናሹም የዋጋ ግሽበትን የሚያባብስና የወለድ መጠንን የሚያንር እስካልሆነ ድረስ ብለዋል አቶ ዳተን። ይህን የተናገሩት ዛሬ ከቀትር በኋላ ሲሆን ከቀትር በፊት ግና የተቃዋሚ ቡድኑ የግምጃ ቤት ቃል አቀባይ አንግስ ቴይለር የራሳቸውን የግብር ቅነሳ ከመናገር ይልቅ የሊበር ፓርቲ ያሳለፈው የደረጃ ሦስት ግብር ቅናሽ የሠራተኞች ገቢ ቅናሽ ላይ ለውጥ አለማሳየቱን ተናግረዋል። የናሽናል ፓርቲ ሴናተር ብሪጅት ማኬንዚ የተቃዋሚ ቡድኑ የግብር ቅናሽ ፖሊሲን አስመልክቶ የምርጫው ቀን ሲቃረብ የሚለው እንደሚኖር ለቻናል ሰባት ሲናገሩ፣ ማለፊያ ወደ ምርጫ ስናመራ የእኛን ዝቅተኛ የግብር ዋስትና አስመልክተን ጭማሪ የምንለው ይኖረናል። ይህ እውነታ ነው። የምጣኔ ሀብት ተጠባቢዎች ዳታ እንደሚያመለክተው ከሆነ አውስትራሊያውያን ከፍ ያለ ግብር ለፌዴራል መንግስቱ ይከፍላሉ ብለዋል። ይሁንና በተመሳሳይ ቻናል ሰባት ፕሮግራም ላይ የፌዴራል መንግሥቱ ኢነርጂ ሚኒስትር ክሪስ ባውን በሰጡት ምላሽ እኛ ለአውስትራሊያውያን የግብር ፎይታን በማድረሱ ላይ ማተኮሩን እንቀጥላለን። እናም የእርሶን የግብር ጥያቄ አስመልክቶ ለእያንዳንዳቸው ግብር ከፋይ አውስትራሊያውያን የግብር ቅናሽ ያደርገናል። ፒተር ዳተን በድርጊቱ ቁጣቸውን ገልጠዋል፣ ሊገቱት ሞክረዋል፣ ከቶውንም በአስቸኳይ ምርጫ እንዲጠራ ጠይቀዋል። እናም እኛ የግብር ቅናሽ ፓርቲንን ሊብራልና ናሽናል ፓርቲዎች ግና ለሁሉም አውስትራሊያውያን የግብር ቅናሽን በማድረግ ረገድ መጨበጫ የለሽ ናቸው ብለዋል። የሰሜናዊ መስዶንያ የሀገር ውስጥ ጉዳይ ሚኒስትር 59 ሰዎችን ሕይወት የቀጠፈው የምሽት ክለብ እሳት አደጋ ከሙስናና ንቅዘት ጋር ተያያዥነት እንዳለውና እንደሌለው ባለሥልጣናት ምርመራ እያካሄዱ መሆኑን አስታወቁ። አሰቃቂው የሞት አደጋ የደረሰው በምስራቃዊቷ የቦልካን ሀገር አነስተኛ ከተማ ኮቺኒ ነው። የየመን ሁቲስ የዶናልድ ትራምፕን የአየር ጥቃት ተከትሎ የዩናይትድ ስቴትስ የአውሮፕላኖች ተሸካሚ ጦር መርከብ ላይ ጥቃት ሰንዝረናል ሲሉ ባወጡት መግለጫ አስታወቁ። ዩናይትድ ስቴትስ በፈጸመችው የአየር ጥቃት 31 ሰዎች መገደላቸውንና 11 ሰዎች የመቁሰል አደጋ የደረሰባቸው መሆኑንም መግለጫው አክሎ ገልጧል። እንግሊዛዊው ጃክ ድሬፐር በኢንዲያን ዌልስ የቴኒስ ፍጻሜ ግጥሚያ የዴንማርኩን ሆልገር ሩኔ ስድስት ሁለት ስድስት ሁለት በሆነ ውጤት ረቷል። የ23 ዓመቱ ቴኒስ ተጫዋች በኤቲፒ ማስተርስ ለአሸናፊነት ሲበቃ ይህ የመጀመሪያ ጊዜው ነው። በዚሁ ወደ ውጭ ምንዛሪ ተመናመራለን አንድ የአውስትራሊያ ዶላር 82 ሁለት ኢትዮጵያ ብር ከ15 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 63 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 58 ዩሮ ሳንቲም ይዘረዘራል። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የዘንድሮው የአውስትሬሊያ በጀት የተረፈ ፍሰስ ጉድለት እንደሚኖረው ተመለከተ። የፌዴራል ተቃዋሚ ቡድኑ የግብር ቅናሽን የምርጫ አጀንዳው ለማድረግ ከውሳኔ ላይ አለመድረሱን ገለጠ። ጃክ ድሬፐር ሆልገር ሩኔን ረታ፤ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ኤዩ አምሃሪክን ይጎብኙ።